ትኩረት በአፍሪካ ከሁለት ዓመታት በፊት ይፋ በተደረገው መሰረት የሕዝቧ ብዛት 45 ሚሊዮን ይገመታል። ከአፍሪቃ በቆዳ ስፋቷ ሶስተኛ ደረጃ ላይ የምትገኘው የሱዳን ሪፐብሊክ በሰባት አዋሳኝ ሀገሮች ተከባለች። ግብፅ፣ ኤርትራ፣ ኢትዮጵያ፣ ደቡብ ሱዳን፣ ማዕከላዊ አፍሪቃ ሪፐብሊክ፣ ቻድና ሊቢያ የአባይ ወንዝ ከሁለት የሚከፍላት ሱዳን በምስራቅ በኩል ግዛቷ ከቀይ ባህር ጋር በመያያዙ አፍሪቃና መካከለኛው ምስራቅን የምታገናኝ ድልድይም ያደርጋታል። በዳቦ ዋጋ መናር ሰበብ የሱዳን ሕዝብ ተቃውሞ ተጠናክሮ ለ30 ዓመታት ስልጣን ላይ የከረሙትን ወታደራዊ መሪ ፊልድ ማርሻል ኦማር ሀሰን አህመድ አልበሽርን ከመንበራቸው ሲያወርድ እንዳጀማመሩ እንደሚቀጥል ታስበው ነበር። መንበራቸውን የተቆጣጠረው ወታደራዊ ምክር ቤት ስልጣን ለሲቪል አስተዳደር እንዲያስረክብ የሚደረገው ጥያቄ ግን ሰላማዊውን ለውጥ አፍሪካ ውስጥ ወደ ተለመደው የዜጎች ደም ማፍሰስ አሸጋገረው። ለወታደራዊ መፈንቅለ መንግስትም ሆነ አገዛዝ እንግዳ ባልሆነችው ሱዳን ስልጣን ላይ የወጣው ኃይል በዋዛ ከምሁራንና ዜጎች የሚቀርብለትን እስከ ምርጫ ሊያደርስ የሚችል በሲቪል የሚመራ የሽግግር መንግስት የመመስረት ጥያቄ ተቀብሎ ተግባራዊ ለማድረግ እየከበደው መስሏል። በህዝባዊ ግፊት ሱዳን ውስጥ ሊከተል የሚችለው ለውጥ በሱዳን ብሔራዊ ፍላጎትና መሻት ላይ ብቻ የሚያበቃ እንዳልሆነ የፖለቲካ ተንታኞች ይናገራሉ። የካርቱም ፖለቲካዊ ለውጥ በምስራቅ አፍሪቃ ባሉ አጎራባች ሀገራት ብቻ ሳይሆን ቀይ ባህርን ተሻግሮም ሳውዲ አረቢያ፣ ቀጠርና ቱርክ ተጽዕኖ እንደሚኖረው ይገመታል። ለዚህም ይመስላል የአልበሽርን አስተዳደር በቃኝ ካለው ህዝብ ጎን ቆሞ እሳቸውን ከመንበራቸው ያነሳው ወታደራዊ ምክር ቤት ከተቃዋሚዎች ጋር ያለማንም ጣልቃ ገብነት ድርድር ሲያደርግ ቆይቶ ካለፈው ሳምንት ወዲህ የሆነው ሁሉ የሆነው ወታደራዊ ምክር ቤት ባለፈው ሳምንት ቅዳሜ አደባባይ ለተቃውሞ የተሰበሰቡ ዜጎችን በኃይል ለመበታተን የወሰደው እርምጃ የአንድ ሰው ህይወት በመቅጠፍ ጀምሮ እስካሁን የተገደሉት ብዛት እያወዛገበ ነው። ተቃዋሚዎች የተገደሉት ከአንድ መቶ በላይ ናቸው ይላሉ። መንግስት ደግሞ ከአርባ አይበልጥም በሚል ይከራከራል። ያም ሆነ ይህ የሲቪል መንግስት ለመመስረት መንገድ እንዲያመቻች ከውስጥም ከውጭም ውግዘትና ግፊት የጠነከረበት ወታደራዊ ምክር ቤት አንዴ ድርድሩን በማቋረጥ ስምምነቶችን ሲሰርዝ ቆየት ብሎም ዳግም ለድርድር ጥሪ ሲያቀርብ ነው ሳምንቱን ያገባደደው የሱዳንም መንበረ መንግስት የተቆናጠጠው ወታደራዊ ምክር ቤት የሲቪል አስተዳደር እንዲመሰረት ግፊት ከሚያደርጉት የሱዳን የተቃዋሚ ሀይሎች ጋር የጀመረውን ድርድር ሰኞ ማምሻውን ማቋረጡንና ከዘጠኝ ወራት ባልበለጠ ጊዜ ምርጫ ለማካሄድ መዘጋጀቱን አሳወቀ። ውሳኔው በሀገር ውስጥም ሆነ በውጭ ተቀባይነት ያጣው የወታደሮች ስብስብ አንድ ቀን አድሮ እንደገና ከተቃዋሚዎች ጋር ድርድሩን ለመቀጠል መዘጋጀቱን አመለከተ። የተቃዋሚዎቹን ይሁንታ ግን አላገኘም። በብሪታንያ አሳሳቢነት የሱዳን ወታደሮች በዋና ከተማ ካርቱም ከመከላከያ ሚኒስቴር ደጃፍ ለተቃውሞ የተሰበሰቡትን ዜጎች ከአካባቢው ለማባረር የወሰዱትን የኃይል እርምጃ ለመመርመር ማክሰኞ ዕለት በዝግ የተሰበሰበው የተባበሩ መንግስታት ድርጅት የጸጥታው ምክር ቤት በቻይናና ሩሲያ እምቢተኝነት ድርጊቱን ማውገዝ አልተቻለውም። የውጭ ጣልቃ ገብነት የሱዳንን የፖለቲካ ቀውስ ይበልጥ ሊያባብሰው ይችላል የምትለው ሩሲያ በተለያየ ጎራ የቆሙት የሀገሪቱ ፖለቲከኞች ለብሔራዊ ድርድር ዝግጆች እንዲሆኑ ጥሪዋን አቅርባለች። ሱዳን አጎራባቾቿ የውስጥ ጉዳያቸው የየራሱ አሳሳቢ ይዞታ ላይ ባለበት በዚህ ወቅት ለገባችበት የፖለቲካ ቀውስ ከውይይትና ድርድር የተሻለ አማራጭ እንደሌላት የኢትዮጵያ የውጭ ግንኙነት ስትራቴጂያዊ ጥናት ተቋም ባልደረባ የሆኑት የፖለቲካ ተንታኝ አቶ አበባይነትም ይናገራሉ። በሱዳን ያለውን ሁኔታ ወደ መፍትሄ ሊወስድ የሚችለው አሁንም በሱዳን ያሉ ኃይሎች በመነጋገርና በመግባባት ሀገሪቱ ዘላቂ መረጋጋት ሊያመጣ በሚችል ጉዳይ ላይ እስካልተስማሙ ድረስ አሳሳቢና አስቸጋሪ መሆኑ አይቀርም። አንደኛ ይሄ ቀጠና ሁልጊዜያት ችግር ያለበት ቀጠና ከመሆኑ አንጻር፣ ሁለተኛ ሱዳን እና በደቡብ ሱዳን መካከል ያለው የጸጥታ ሁኔታ መልክ ባልያዘበት ደቡብ ሱዳን መንግስት ችግር ላይ ባለበት ሁኔታ በዳርፉር አካባቢ የሰላም አስከባሪ ባለበት ሁኔታ በዛ አካባቢ ደግሞ አንዳንድ የአሸባሪ ኃይሎች እንቅስቃሴ ባለበት ሁኔታ በሰሜን አፍሪካ አካባቢ በነሊቢያም በግብጽም አካባቢ ያለው ሁኔታ ሙሉ በሙሉ ባልተረጋጋበት ሁኔታ በዚህ በቀንዱ አካባቢም ኢትዮጵያ የውስጥ ፖለቲካው መልክ ባልያዘበት የሶማሊያ ሁኔታ ባለበት የኤርትራም የውስጥ ፖለቲካው እና ከኢትዮጵያም ጋር የተጀመረው የሰላም ሂደት ሙሉ በሙሉ ባልተቋጨበት ከጅቡቲ ጋር ያለው ሁኔታም ገና በእንጥልጥል ባለበት ሁኔታ የሱዳን ችግር በዚህ መልኩ መምጣቱ እንደተባለው በቀጠናው ያለው መረጋጋት ወዴት ሊሄድ ይችላል የምለውን ጥልቀት ያለው ፍተሻ የሚጠይቅ ነው የሚሆነው። የሱዳን ፖለቲካዊ ውዝግብ ያሳሰበው የአፍሪቃ ህብረት የሰላምና የጸጥታ ምክር ቤት ሐሙስ ዕለት ወታደራዊ ምክር ቤት ሲቪል መራ አስተዳደር ለመመስረት ዝግጁነት ካላሳየ በቀር ሀገሪቱን ከህብረቱ ማናቸውም እንቅስቃሴዎች ማገዱን አሳውቋል። የህብረቱን ውሳኔ ደግሞ ደቡብ አፍሪቃ እንደምትደግፍ ወዲያውን ያሳወቀችው በመንግስታቱ ድርጅት የደቡብ አፍሪካ ቋሚ ተጠሪ ጄሪ ማቲው ማቲጂላ በመጀመሪያ የደቡብ አፍሪካ መንግስት የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ሱዳንን ለማገድ መወሰኑን ይደግፋል። በተጨማሪም ምክር ቤቱ ተቀናቃኝ ወገኖች ዳግም ወደ ድርድር እንዲመለሱ ያቀረበውን ጥሪም አብሮ ያቀርባል። ሁሉም በማካተት ስልጣን ወደ ሲቪላዊ አስተዳደር ይተላለፍ በሚለው ላይ በአስቸኳይ ተስማሙ። በዚህ ሂደትም ጥቃት እየቀነሰ እንደሚሄድ፣ እስረኞች እንደሚፈቱና ወደ ድርድር እንደሚመለሱ ተስፋ እናደርጋለን። የአፍሪቃ ህብረት ስልጣን ላይ በሚገኘው ወታደራዊ ምክር ቤት የኃይል እርምጃና አቋም ምክንያት በሱዳን ላይ ያሳለፈውን ውሳኔ የደገፉለት እንዳሉ ሁሉ እርምጃው ችግሩን ሊያባብስ ይችላል በሚል ስጋታቸውን የገለጹም አልጠፉም። የኤርትራ የማስታወቂያ ሚኒስቴር ከአንድ ቀን ቀደም ብሎ ባወጣው መግለጫ የህብረቱ አቋም የሱዳንን ቀውስ እንዳያባብስ አሳስቧል። የአፍሪቃ ህብረት እርምጃም ሆነ ውሳኔ ከመተዳደሪያ ደንቡ የተነሳ መሆኑን አቶ አበበ ያስረዳሉ። እንግዲህ የአፍሪካ ህብረት የወሰደው ውሳኔ በአፍሪካ ህብረት ቻርተር መሰረት ነው። ለአንድ ሀገር ህዝባዊ ምርጫ ስልጣን ሳይመጣ ሲቀር ያን ስልጣን ላይ ያለውን ወገን ከማንኛውም አይነት እንቅስቃሴ ያገላል እና ያን ተከትሎ ነው የወሰደው። እንግዲህ አገሮች አቋም ለመውሰድ ገና እያሰላሰሉ ያሉበት፣ አንዳንዶቹ ፈጥነው አቋም የወሰዱ አሉ ደቡብ አፍሪካ በግልጽ አቋሟን ገልጻለች። እንግዲህ እንደተባለውም ኤርትራም ችግሩን ወደ ከፋ ሁኔታ ሊወስድ ይችላል የሚል አቋም ወስዳለች። በኢትዮጵያ በኩል ያለው ኢትዮጵያ ደግሞ ነገሮችን ወደ ታች ወርዶ ለማየት ሁለቱንም ወገኖች ለማሸማገል ሚና ይዛለች እና እንግዲህ በሂደት የአፍሪካ ሕብረት ሀገሮች የትኞቹ ምን አይነት አቋም ሊወሰዱ ይቀጥላሉ ይሄ ውሳኔ ውስጥ ወዴት ያመራል የሚለው ገና በሂደት የሚታይ ነው። የፖለቲካ ተንታኙ እንዳመለከቱት ኢትዮጵያ ወደ ሽምግልናው ነው አጋድላለች። ጠቅላይ ሚኒስትር አብይ አህመድ ትናንት አርብ ወደ ካርቱም በማምራት ከወታደራዊ ምክር ቤት መሪዎች እንዲሁም የተቃውሞ እንቅስቃሴን ከሚያስተባብሩት የነፃነትና ለውጥ ኃይሎች አባላት ጋር መወያየታቸውን የጠቅላይ ሚኒስትሩ ጽህፈት ቤት ፎቶ አስደግፎ በትዊተር ባሰራጨው መረጃ አመልክቷል። ጠቅላይ ሚኒስትሩ በአካባቢው ኢትዮጵያ ሰላምን ለማምጣት ቁርጠኛ መሆኗን በማመልከት የሚፈለገውን ሰላም ለማግኘት ደግሞ አስፈላጊው አንድነት መሆኑን በአጽንኦት መግለጻቸውም ተጠቅሷል። የጠቅላይ ሚኒስትር አብይ የካርቱም ጉዞም ሆነ የማደራደር እርምጃ ኢትዮጵያ በአካባቢው ባለው የምስራቅ አፍሪቃ የልማት በየነ መንግስታት ማለትም ኢጋድ ሊቀመንበርነት ይሁን በቅርብ ጉርብትና ግን የተገለጸ ነገር የለም። ተንታኞች ግን የፖለቲካ ማሻሻያ ለውጥ አራማጁ ወጣቱ የኢትዮጵያ ጠቅላይ ሚኒስትር በአፍሪካ ቀንድና አካባቢ በሚገኙ ሀገራት መካከል መግባባትን ለማጠናከር የሚያደርጉት ጥረት አካል አድርገውታል። ጠቅላይ ሚኒስትር አብይ ትላንት ካርቱም እንደገቡ በቅድሚያ ከቡርሃኔና ከሌሎች ጀነራሎች ጋር መወያየታቸውን ያመለከቱት ዘገባዎች የፈጣን ድጋፍ ኃይል የተባለው ወታደራዊ ኃይል ዘርፍ ኃላፊ የሆኑት ጀነራል መሐመድ ሀማድ ዳጋሎ ስብስቡን በሚያሳየው ፎቶ ላይ አለመታየታቸው በቀና የተወሰደ አይመስልም። የዓለም አቀፉ የቀውስ ጉዳዮች ጥናት ተቋም ባልደረባ ረሽድ አብዲም በትዊተር አጋጣሚውም ሱዳን ውስጥ ተቃዋሚዎች ላይ ለሚፈጸሙ ጥቃቶች ተጠያቂ መሆኑ የሚነገርለትን የፈጣን ድጋፍ ኃይል የሚመሩት ዳጋሎን ሆን ተብሎ ከዓይን መሰወር እርምጃ እንደሆነ ጠቁመዋል። ሐሙስ ዕለት የሱዳን የተቃውሞ እንቅስቃሴ መሪዎች ይህ የፈጣን ድጋፍ ኃይል በአስቸኳይ እንዲበታተንና መዋቅሩም እንዲፈርስ ጠይቀዋል። የኃይል እርምጃውን አጥብቀው የኮነኑት የተባበሩት መንግስታት ድርጅትና የአውሮፓ ህብረት የአፍሪቃ ህብረት በወታደራዊ ምክር ቤቱ ላይ የወሰደውን የማግለል እርምጃ ሙሉ በሙሉ ደግፈዋል። የአፍሪቃ ህብረት በተለያዩ ጊዜያት በወታደራዊ መፈንቅለ መንግስት ለውጥ በተደረገባቸው ሀገራት ላይ ተመሳሳይ የማግለል ውሳኔ ሲያሳልፍ ታይቷል። ህብረቱ የሚወስዳቸው እርምጃዎች ምን ያህል የተፈለገውን አዎንታዊ ውጤት አስገኝተዋል የሚለው የብዙዎች ጥያቄ ነው። የኢትዮጵያ የውጭ ግንኙነት ስትራቴጂያዊ ጥናት ተቋም ባልደረባ የሆኑት የፖለቲካ ተንታኝ አቶ አበባይነቴ እንደሚሉት ውጤቱ የሚመዘነው እንደየሀገሩ የፖለቲካና ነባራዊ ሁኔታ ነው። አፍሪካ ህብረት የሚወስዷቸው ማዕቀቦች ብዙ ጊዜ በአጭር ጊዜ ውጤት አያመጡም። አንዳንድ አካባቢ ላይ አገሬን ወደ ከፋ ሁኔታ ይወስዳሉ። አንዳንድ ቦታ ላይ ደግሞ የምርጫው ጊዜ እንዲፋጠንና በምርጫው የሚሳተፉ ወገኖች ሰላማዊ የምርጫ ሂደት ውስጥ እንዲገቡ ሊያደርግ ይችላል። ግን በሱዳን ከሌሎቹ ሀገሮች ነባራዊ ሁኔታ፣ የውስጥ ፖለቲካ ሁኔታ የተለያየ ነው። በአፍሪካ ህብረት የተወሰደው እርምጃም ሆነ በኢትዮጵያ ጠቅላይ ሚኒስትር የተደረገው የማሸማገል ጥረት የወታደራዊ ምክር ቤቱን አቋም አለዝቦ ለሱዳን የፖለቲካ ውዝግብ መፍትሄ ማስገኘቱ ውሎ አድሮ የሚታይ ነው የሚሆነው።